የኢትዮጵያ የሀገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የቅድመ መሰናዶ ትምህርትና የከፍተኛ ትምህርት መግቢያ ማረጋገጫ ፈተና እያዘጋጀ መሆኑን የኤጀንሲው የሕዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ሬዲ ሽፋ ለዶችቬሌ ተናግረዋል። ግንቦት 23 ቀን 2009 ዓ.ም ፈተናውን ለመስጠት ኤጀንሲው እቅድ መያዙን አቶ ሬዲ ገልጸው ዝግጅቱም ከተጠናቀቀ በኋላ ለፈተናው ከተመዘገቡት ከ1.2 ሚሊዮን በላይ የ10ኛ ክፍል ተማሪዎችና 288 ሺ የ12ኛ ክፍል ተማሪዎች ተማሪዎች ለፈተናው እንደሚቀመጡ አስረድተዋል። ባለፈው ዓመት ሰኔ ወር ተማሪዎችን ወደ ዩኒቨርሲቲ የሚያስገባቸው የእንግሊዝኛ ፈተና ሾልኮ ወጥቶ በማህበራዊ ሚዲያዎች ላይ መበተኑ ይታወሳል። ይህም ፈተናው እንዲራዘም አስገድደዋል። ጉዳዩ ብዙ ተማሪዎችና ቤተሰቦቻቸውን አስኮርፎም ነበር። ይህ ፈተና አሁንም ሾልኮ እንዳይወጣ መንግሥት ስልት መቀየሱን አቶ ረዲ ይናገራሉ። መንግሥት እየተከታተለ ነው ያሉትን ስልት ለጥንቃቄ ሲባል መዘርዘር ባይፈልጉም የሚከተለውን ብለዋል። ለምሳሌ ከፈታኞችን፣ ሱፐርቫይዘሮችን፣ የፈተና ጣቢያ ኃላፊዎችን በሚመለመሉበት ጊዜ በጣም ትልቅ ትኩረት ተሰጥቶ ከስነ ምግባራቸው አንጻር ከተለያዩ አንጻር በአግባቡ የፈተና አስተዳደር ስራው ሊወጡ ይችላሉ የሚሉትን ከመምረጥ ጀምሮ ሌሎችም የተለያዩ አዳዲስ ስልቶች ነገሮችን ስራ ላይ እናውላለን ማለት ነው። ምናልባት የህትመት የሚካሄድበት ተቋም ላይ እያንዳንዱን እንቅስቃሴ ለቁጥጥርና ክትትል በሚያመች መልኩ ካሜራ ተገጥሞ እየተሰራ ያለበት ሁኔታ ነው ያለው። ያ ብቻ አይደለም፣ ሌሎችም ነገሮች አሉ። ከሚመለከታቸው የደህንነት አካላት ጋር በመቀናጀት ከመረጃ መረብ ደህንነት ተቋም ጋር እና ከመሳሰሉት ተቋሞች ጋር በመቀናጀት አምና የተከሰተው ችግር ዳግም እንዳይከሰት እየተሰራ ያለበት ሁኔታ ነው ያለው ተማሪዎች ፈተናውን ለመፈተን ዝግጅታቸው ምን ይመስላል ብለን በቅርበት ያሉትን ሰዎች አስተያየት ተቀብለን ነበር። በስልጤ ዞን በወራቤ ከተማ የአስራ አንደኛ ክፍል ተማሪ የሆነው ፋድል መሐመድ ተማሪው የአምና ክስተት ፈርቶ እያጠና ይገኛል ይላል። መንግስት ማድረግ ያለበትም እንደሚከተለው ይገልጻል። መንግስት ማድረግ ያለበት ያው ፈተናው እንዳይወጣ በኮዱም ሆነ በጣም መያዝ አለበት። ያ ሰው የሚያወጣውን ሰው ደግሞ ፈተናውን እንዳይወጣ በጣም መጠበቅ አለበት። እንደ አምና ፈተና ወጥቶ ተማሪ ያው የሚያነበውን ተማሪ ይዘናጋ ማለት ነው። እኔ ነኝ ዘንድሮ ፈተና ወጥቷል ከተባለ እኔም ቀጣይ አላነብም ማለት ነው። የሚመጣውም ጄኔሬሽን በዛው ልክ ነው የሚዘጋጀው ማለት ነው። ተብሏል ና አያነብም። ስለዚህ መንግስት ይህ ፈተና የሚወጣበትን ሜተድ ይጠብቅ ይገባል። ዋነኛው ከመንግስት ጋር ነው ዋ ችግር ያለው፣ ከላይ ከተስተካከለ ችግሩ ከታችም ይስተካከላል። በምዕራብ ወለጋ ነዋሪ ነኝ ያሉት ግን ስማቸው እንዳይጠቀስ የፈለጉ ግለሰብ መንግስት ያለውን ክፍተት መቆጣጠር አለበት፣ ተማሪዎቹ እንደ ባለፈው አመት መጎዳት የለባቸውም ይላሉ። በተማሪዎቹ መካከል ያለውን ስጋትም ተናግረዋል። ያው ተማሪዎች የሰጉት ነው ያሉ ምክንያቱም አሁንም እነሱ ተዘጋጅቶበት ማለት ያጠኑበትና ሌላ ተቀይሮ ሲመጣ ደግሞ ይለይናቸው ይጠቃና ከዛ በኋላ ነገ የሚያስቡትን ነገር ሊጠፋባቸው ይችላል። ባለፈው አሁን ብዙ ተቸግሮ ብዙ ተማሪዎች ብዙ ነገር ታየ ማለት ነው። መንግስትና የጸጥታ አካላት ትምህርት ቤት ሄዶ በመሳሪያ እስከሚገቡ ድረስ ነበር ባለፈው አመት ማለት ነው። ዘንድሮ ሞ ያለው የሀገሪቱን ሁኔታ ጋር ተያይዞ ካለው እስካሁን አልተረጋጋም ሀገሪቱ ውስጥ ያለው ነገር እስካሁን አልተረጋጋም። በዚህ ላይ ደግሞ ፈተና ሲመጣ ሌላ ነገር እንዳይከሰት ብለን እየፈራ ነው ያለነው ማለት ለህይወታችን። ይህንን ጉዳይ በተመለከተ በዶችቤሌ የፌስቡክ ደረገጽ ላይ አስተያየታቸውን ጠይቀን፣ ሲጀመር ኢትዮጵያ ውስጥ ስርዓተ ትምህርቱ የሞተ ነው። ተማሪው ፈተናው ይወጣል ብሎ ስለምጠብቅ እያጠና አይደለም። ስለዚህ የአስረኛና የአስራሁለተኛ ክፍል ተማሪዎች እንዲያጠኑ ምክር መሰጠት አለበት ስሉም አስተያየታቸውን ሰንዝረዋል። የኢትዮጵያ መንግስት ባለፈው ዓመት የፈተናው መሽሎክን ሰበብ በማድረግ ለወራቶች የፌስቡክ የትዊተር የኢንስታግራም ና የቫይበር አገልግሎቶችን አቋርጦ እንደነበረ ይታወሳል በጊዜው የከፍተኛ ትምህርት መግቢያ ማረጋገጫ ፈተናው ለመፈተን ከተመዘገቡት 254 ሺ ተማሪዎች ውስጥም 136 ሺህ ተማሪዎች የመንግስት ዩኒቨርሲቲዎች መግባታቸው የሀገር ውስጥ መገናኛ ብዙሀን ዘግቦት ነበር